የቱርክ መንግስት ከኩርዲስታን አማጽያን ጋር በሚያካሄደው ውጊያ ለወታደራዊ ኃይሉ ሙሉ ስልጣን እየሰጠ ነው የሰብአዊ መብት ቡድኖች ግን ስልጣን ያለ አግባብ የመጠቀም ክስ በሚሰማበት በአሁኑ ወቅት የጸጥታው ኃይል እንዲህ አይነት ሙሉ ስልጣን ሲያገኝ በማናለብኝነት ለመንቀሳቀስ የሚያስችለውን ህጋዊ ፈቃድ ጨበጠ ማለት ነው ሲሉ ይነቅፋሉ ከኢስታንቡል የተላከ ዘጋቢያችን ዶሪያን ጆንስ ሪፖርት እንደሚለው ጉዳዩ የቱርክንና የአውሮፓ ህብረት ግንኙነትን የባሰ ሊያሻክር ይችላል። አዳነች ፍስሀዬ ታቀርባለች። ከኩርድ አማጽያን ጋር የሚካሄደው ውጊያ እየተጋጋመ በሄደበት በአሁኑ ወቅት የቱርክ ምክር ቤት ለሀገሪቱ ወታደራዊ ኃይል ዘርፈ ሰፊ የሆነ ስልጣን ለመስጠት እያሰላሰለ ነው። የቀረቡት ሀሳቦች ወታደራዊ እንቅስቃሴዎች በአካባቢው የሲቪሎች ቁጥጥር እንዳይደረግባቸው እና ወታደራዊ ኃይል መኖሪያ ቤቶችን ካለ ፍርድ ቤት ትዕዛዝ እንዲፈትሽ መፍቀድን ያካተተ ናቸው። ሂማን ራይትስ ዋች በተባለው የሰብአዊ መብት ድርጅት የቱርክን ጉዳይ የሚያጠኑ ኤማ ሲንክለር ዌብ በጣም የሚያሳስበው ነገር የጸጥታ ኃይሎች ህጋዊ ተጠያቂነትን የሚያከትም መሆኑ ነው ይላሉ። The law says that permission is needed from uh, government authorities for any kind of investigation to go ahead. ህጉ እንደሚለው ማንኛውም አይነት ምርመራ ለማካሄድ የመንግስት ባለስልጣኖች ፈቃድ ያስፈልጋል። ለወታደራዊው ኃይል ሙሉ ስልጣን መስጠት ማለት ግን የማን አለብኝነት ምልክት ማሳየት ማለት ነው። ስለዚህም ወታደራዊው ኃይል አይከሰስም አይጠየቅም ማለት ነው። የቱርክ መንግስት በመጀመሪያዊ ስልጣን ጊዜው የሀገሪቱ ወታደራዊ ኃይል ለስብል ባለስልጣኖች ተጠያቂ እንዲሆን የሚያደርግ ህግ አውጥቶ ነበር። አሁን ይህን ህግ ለመቀልበስ በመጣር ላይ ያለው ኩርዶች በሚበዙበት ደቡብ ምስራቅ ክፍል ከባድ ውጊያ በሚካሄድበት ወቅት ነው። አምነስቲ ኢንተርናሽናል በተባለው ዓለም አቀፍ የሰብአዊ መብት ድርጅት ጥናት የሚያካሂዱት አንድሪው ጋርድነር የጸጥታ ኃይሎች ከባድ የሰብአዊ መብት ረገጣ እየፈጸሙ መሆናቸውን የሚያሳዩ መረጃዎች እየታዩ ናቸው ብለዋል። የተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብት ኮሚሽነር ዘይድ ረአድ አል ሑሴን የቱርክ የጸጥታ ኃይሎች ሲዝረ በተባለችው ከተማ ከመሬት በታች በሚገኝ ክፍል ውስጥ ተጠለው የነበሩ ሲቪሎችን በእሳት አጋይተው እንደገደሉ የሚጠቁሙ ተአማኒ ክሶች እንዳሉ ገልጸዋል። አንካራ ክሱን በአጽንኦት አስተባብላለች። ይሁንና የተባበሩት መንግስታት ድርጅት ክሱን እንዲመረምር አልፈቀደችም። የቱርክ ፕሬዚደንት ሪሴፕ ታይፕ ኤርዶጋን የአውሮፓ ህብረት ከስልጣን ሊገለብጠኝ ይፈልጋል ሲሉ ከሰዋል። ቱርክ በአውሮፓ ህብረት አባልነት ትቀጥል እንደሆነ ለመወሰን ረፈረንደም ወይም ህዝበ ውሳኔ ሊያካሄዱ እንደሚችሉም አመላክተዋል።